ያዳምጣችሁኝ ስለ ፈረንሳይኛውም ቢሆን ስለ አረብኛውም ቢሆን ስለ ኦሮሞኛውም ቢሆን ስለ ትግርኛውም ቢሆን ትሰሙኝ አላችሁ፣ ምስክሮች፣ አላችሁኝ። ግን ደግሞ እንደገና ያን ነገር እየተረጎምኩ ደግሞ ስነግራችሁ ለሁላችሁም ትደነቃላችሁ። እንደዚህ ቢሆን ጥሩ ነበር፣ ግን በወቅቱ መተርጎም አልተሰጣቸውም። ለብዙዎቹ ግን ዝም ብሎ የቋንቋ ስጦታ ተሰጣቸው። የሰው ልጆችን ቋንቋ ሁሉ መድረክ ላይ ወጥተው ዝም ብሎ ይናገራሉ ሰዎች ነገር ግን ሁሉም በሚሰሙበት ደግሞ በወል ቋንቋ እንደገና ያንተርጉመው ማስተማር ደግሞ ተሳናቸው። ስለዚህ ቅዱስ ጳውሎስ እንዲህ ሲል መከረን። አንደኛ ቆሮንቶስ ምዕራፍ አስራ አራትን እንመለከታለን። አንደኛ ቆሮንቶስ ምዕራፍ አስራ አራት አንደኛ ቆሮንቶስ ምዕራፍ አስራ አራትን ቶሎ ቶሎ አነባዋለሁ። ፍቅርን ተከታተሉ። መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ። ትንቢት መናገር ማለት ስለ ክርስቶስ አዳኝነት፣ ስለ ወንጌሉ ማስተማርን ፈልጉ በልሳን የሚናገርስ አለ። ቅዱስ ጳውሎስ ይህን ነገር እየገታው መጣ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና። ለምን በየቋንቋው ብናገር ሁሉም አያስተውሉትም። በመንፈስ ግን ምስጢርን ይናገራል። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። ትንቢትን ማለት ወንጌልን ማስተማር ሁሉም በሚሰሙት ቋንቋ ማስተማር ሌላውን ያነጻል። በልሳን የሚናገር ራሱን ያነጻል። ትንቢትን የሚናገር ግን ማህበሩን ያነጻል። ሁላችሁ በልሳኖች ልትናገሩ እወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። እዚህ ላይ አሁን ትንቢት የሚለው እንደኛ አመለካከት አይደለም። ትንቢት የሚለው አሁን ስለ ክርስቶስ አዳኝነት፣ ስለ ዳግም መምጣቱ፣ እግዚአብሔር ስለሚያደርግልን ነገር ሁላችን በምንሰማበት ቋንቋ ማስተማር ማለት። ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም ይላል። ሁላችሁ በልሳኖች ልትናገሩ እወድ ነበር ነገር ግን ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። በልሳኖች ከሚናገር ማለት በልዩ ልዩ ቋንቋ መድረክ ላይ ወጥቶ ከሚናገር ሰው በዚያ በሚሰማ ሁሉም በሚሰሙት ቋንቋ ወንጌሉን ቢያስተምር የበለጠ ይሆናል። አሁን ግን ወንድሞች ሆይ ይላል፣ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኋችሁ ምን እጠቅማችኋለሁ? ነፍስ የሌለበት ነገር እንኳ ይላል፣ ነፍስ የሌለበት ነገር እንኳ ዋሽንትም ክራርም ቢሆን ድምፅ ሲሰጥ የድምፁን ልዩነት ባይገልጥ፣ በዋሽንት የሚነፋው ወይስ በክራር የሚመታው መዝሙር እንዴት ይታወቃል? አሁን ቅድም ወንድማችን ጌታነህ መሳሪያውን ሲጠቀምልን! መዘምራኑ ያውቃሉ ያን ድምፅ ማንን መዝሙር ዘምሩ ብሎ መሳሪያውን እንደመታው እነሱ ያውቃሉ። ስለሚያውቁ አንድ ጊዜ ሁለት ጊዜ ድምፁን እንዳሰማ እነሱ ተቀብለው አብረው ይዘምራሉ፣ ተግባብተ መዝሙሩን ይዘልቃሉ። ልክ እንደዚህ ማለት ነው። ነፍስ የሌለበት መሳሪያ እንኳን በአዋቂዎቹ ሲመታ የቋንቋን ድምፅ ነው የሚሰጠው። ስለዚህ የማይሰማ ቋንቋ ብትናገሩ አድማጮቻችሁ በምን ይረኩላችኋል? ደግሞም ይላል መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንግዲህ ለጦርነት ተነሱ ሲል ወታደሩን ኃላፊው ወይም ደግሞ ወታደሩን የሚቀሰቅስ መሳሪያ መለከት አንድ ቋንቋ አለው ወታደሩና መለከቱ የሚገባቡበት። ግን የሚቀሰቅሳቸውን ድምፅ ካልሰጠ እነሱ ምንም አይመስላቸውም። እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና። በዓለም ይላል እዚህ ላይ ነው ትልቁ ነጥብ፣ ወጣቶች በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። በዓለም ምናልባት ቁጥር ስፍር የሌለው የቋንቋ አይነት ይኖራል። ቋንቋም የሌለው ሕዝብ የለም። እንግዲህ የቋንቋውን ፍች ባላውቅ ለሚናገረው እንግዳ እሆናለሁ የሚናገረውም ለእኔ እንግዳ ይሆናል። ያልኳችሁ ይሄን ነው። ቅድም የዓለም ቋንቋዎችን ሁሉ እዚህ ላይ እኔ ብናገር ሁላችሁም ያን ቋንቋ አታውቁትም። ስለዚህ እናንተ ለእኔ እንግዳ፣ እኔ ደግሞ ለእናንተ እንግዳ እንሆናለን። ስለዚህ የዓለም ቋንቋዎችን ሁሉ መናገር ከሆነ ጥሩ ነው፣ ግን ብትተረጉሙት ጥሩ ነው ይላል እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ እንጂ የቋንቋ ጋጋታን አትፈልጉ። ይሁን ጥሩ ደግሞም የምትፈልጉ ከሆነ ነው የሚለው። የልሳንን ጸጋ ከተሰጣችሁ እንድትተረጉሙት ጸልዩ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። የቋንቋ ጸጋ የተሰጠው ካለ ትርጉሙን እንዲሰጠው ይጸልይ። ትርጉሙ ካልተሰጠው ዋጋ የለውም ይልና እንዲያማ ካልሆነ ይላል። ቁጥር 16 ላይ እንዲያማ ካልሆነ አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋናህ አሜን ይላል? አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም። ከሁላችሁ ይልቅ በልሳኖች እናገራለሁና ይላል ቅዱስ ጳውሎስ። ከሁላችሁ ይልቅ በዓለም ቋንቋዎች እኔ እናገራለሁ፣ እግዚአብሔርን አመሰግናለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማይበር እልፍ ቃላት በልሳን ከመናገር ይልቅ አምስት ቃላት በአይምሮዬ ልናገር እወዳለሁ። ተመልከቱ፣ እልፍ ቃላት እልፍ ቋንቋ መድረክ ላይ ወጥቼ ከምናገር አምስት ቃላት በአይምሮዬ ብናገር እወዳለሁ። በአይምሮዬ ማለት ባወቅሁትና ባወቃችሁት መንፈስ ቅዱስ ድንገት በገለጠው ሳይሆን ሁልጊዜ በምንግባባበት ቋንቋ አምስት ቃላት ብናገር በቂ ነው። ያለዚያ እልፍ ቋንቋ መድረክ ላይ ወጥቼ ብናገር አድማጮች ወደ ቤታቸው ሲሄዱ አንድም ነገር ይዘው አይሄዱም። እኔን አድንቀው ከሚሄዱ በቀር ጥፋት ነገር ሕፃናት ሁኑ እንጂ በአይምሮ የበሰሉ ሁኑ። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ እነግራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ፣ ተብሎ በሕግ ተጽፏል። እንግዲያስ ይላል በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። አንድ ክርስቲያን ምስጢሩ ከገባው አንድ ክርስቲያን የእምነት መንገዱን ካየ ካወቀ የቋንቋ ጋጋታ አያስፈልግም። ሰዎች የሚግባቡበት አንድ ቋንቋ ካገኙ በቂ ነው እና ያን ጊዜ ለመጀመሪያዎቹ አማኞች ሲባል የቋንቋ ጸጋ በምድር ላይ ፈሶ ነበር። ለምን? የእያንዳንዳቸው ቋንቋ ሲነገርላቸው እንደ ሕፃን ተታለው ደስ ብሏቸው ቶሎ ስለሚያምኑ። እናንተ ግን አምናችኋል። ጊዜን በቋንቋ አትጨርሱ። ሁላችሁ በምትግባቡበት በአንዱ ቋንቋ ተጠቀሙበት ጊዜውን ይልና እንግዲያስ፣ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ትንቢት ግን፣ ወይም ወንጌልን በሚሰማ ቋንቋ ማስተማር ግን ለሚያምኑ እንጂ ለማያምኑ አይደለም። እንግዲህ ማይወር ሁሉ አብረው ቢሰበሰቡ፣ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉምን? ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉም ይመረመራል፣ በልቡም የተሰወረ ይገለጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊት ወድቆ ለእግዚአብሔር ይሰግዳል። ለምን በሚሰማው ቋንቋ ነው የእግዚአብሔር ኃያልነትና የክርስቶስ አዳኝነት የተሰበከለት። እንግዲህ ወንድሞች ሆይ ይላል። እንግዲህ ወንድሞች ሆይ ምንድን ነው? በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው መግለጥ አለው በልሳን መናገር አለው መተርጎም አለው ሁሉ ለማነጽ ይሁን በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆነው በተራቸው ይናገሩ አንዱም ይተርጉም የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር ትከታተሉኛላችሁ ጥሩ ደግሞም ቋንቋው ካስደሰታችሁ ነው የሚል የቋንቋው ጸጋ ካስደሰታችሁ አንዱ ወይም ሁለቱ ወይም ሶስት ከሶስት አይብለት ሶስት ሰዎች መድረክ ላይ ይውጡና በልዩ ልዩ ቋንቋ ይናገሩ ከዚያ ደግሞ የመተርጎም ጸጋ የተሰጠው ለሌላው ይተርጉም ሁሉም በሚግባቡበት ቋንቋ ይተርጉም እንደኔ እንደኔ ግን ይህ የቋንቋ ጋጋታ ለማያምኑ ምልክት እንዲሆን ነው እንጂ ለሚያምኑ አይደለም ጊዜያችሁን አትጨርሱ ነው ያለው ቅዱስ ጳውሎስ አሁን እንግዲህ ልሳን ማለት ምን ማለት ነው ንገሩኝ እስቲ ምን ማለት ነው ልሳን ማለት ቋንቋ ልሳኖች ስል ምን ማለት ነው ቋንቋዎች በዓለም ብዙ ልሳኖች አሉ። ቁጥር ስፍር የሌላቸው ልሳኖች አሉ ስል ምን ማለት ነው? ቁጥር ስፍር የሌላቸው ቋንቋዎች አሉ ማለት ነው። ይህ ነው አሁን ቅዱስ ጳውሎስ ጥሩ። ደስ ካላችሁ እኔ የልሳንን ጸጋ አልከለከልኩም፣ ይኑር ብሏል። ይህ የመንፈስ ቅዱስ የልሳን ጸጋ ነበረ አለ ይኖራል። ዛሬ በዘመናችን ግን አለ? የለም? ይህ አይነት የልሳን ጸጋ እንጠቀምበታለን? ዛሬ ክርስቲያኖች ይጠቀሙበታል? አይጠቀሙበትም ይው የልሳን ጸጋ ስንል ድንገት ያሰው ሰው በመንፈስ ቅዱስ ሲሞላና ባለም ቋንቋዎች ሁሉ መናገር ማለት ነው። የመተርጎም ጸጋ ማለት ደግሞ ድንገት ያሰው ሰው ዝም ብሎ የማያውቀውን ቋንቋ መተርጎም ማለት ነው። ስጦታው ተሰጥቶታልና እና ዛሬ ባለም ይሄ አይታይም። እያንዳንዱ ለፍቶ ተምሮ ነው። በእርግጥ መንፈስ ቅዱስ ይረዳል። መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ነው ስለሚል እያንዳንዱ ተዘጋጅቶ ተምሮ ነው አጥንቶ ነው። ዛሬ እንደ ሐዋርያት በደቂቃ የቋንቋን ጸጋ የሚያገኝ ባለም ካለ ጥሩ፣ እኔ ግን በኢትዮጵያ አላየሁም። በእርግጥ በእርግጥ አሁን ቅርብ ጊዜ የመጡ ሰዎች መንፈስ ቅዱስ ወረደ ይላሉ፣ ይርበተበታሉ፣ ይጨነቃሉ፣ ይጮኻሉ። ከዚያ በኋላ የምን ቋንቋ እንደሆነ አይታወቅም። ቸረረረ ይህን ሰምቻለሁ። ራሴ እኔ አላምንበትም። ለምን ከመጽሐፍ ቅዱሱ ውጪ ነው? አንደኛ የሚሰማው ያ የቋንቋ ጋጋታ፣ እንኳን ለማያምኑ ምልክት እንጂ ለሚያምኑ አይደለም። ጊዜ አትጨርሱ ነው የሚል። ይሁን ከሆነስ እስኪ ምናልባት ሄዳችሁ መንፈስ ቅዱስ ወረደ፣ በመንፈስ ተሞላን፣ በልሳን ተናገርን ከሚሉ ሰዎች ሄዳችሁ ያዳመጣችሁ ካላችሁ፣ በትግርኛ ሲናገሩ ሰምታችኋል? በፈረንሳይኛ ሲናገሩ ሰምታችኋል? በእንግሊዝኛ ሲናገሩ ሰምታችኋል በአረበኛ ሲናገሩ ሰምታችኋል። ማለት ተምረው ያወቁት ባረበኛ ሊናገሩ ድንገት በዚያ በመንፈስ ቅዱስ ገላጭነት ማለት በምንም አይነት ያ የሚናገሩት ቋንቋ አይሰማም። ከአድማጮች መካከል አንድ ምስክር የለውም። ሐዋርያት ግን ሲናገሩ አድማጮቻቸው መስክረውላቸዋል። እንዴት አይነት ድንቅ ስራ ነው! በእያንዳንዳችን ቋንቋ እንዴት ይናገራሉ ብለው መስክረውላቸው ነገር ግን አሁን በዚህ ዘመን የምናየው በኢትዮጵያ ውስጥ እኔ ሌላውን አላውቅም በኢትዮጵያ ውስጥ አሁን ግን የሚደረገው ስህተት ምንድን ነው አንዱ ድንገት በመንፈስ ተሞላ ብሎ ይጮኋል ከዚያ ያን የማይሰማውን ቅድም ያልኳችሁን ጨረረረ ነው ምናምን የሚለውን ነገር ይላል ከዚያ በኋላ አንዱ ይነሳና ደግሞ ያ ሁሉም በሚሰሙበት ቋንቋ የሠራዊት ጌታ እግዚአብሔር ንስሐ ግቡ ይላል ምን በሉ ይላል እንደዚህ በሉ ይላል ጥሩ ነው ያኛው መልእክቱ ግን ይሄኛው የማይሰማ ቋንቋ ለምን አስፈለገ በቀጥታ ይሄኛው ዝም ብሎ አያስተምሩም ወይ እኔ እንግዲህ በምን እንደተጠቀሙበት አላውቅም። የእግዚአብሔር ቃል ምን ይላል መሰላችሁ? በመጨረሻው ዘመን የሚያሳስት መንፈስ በምድር ላይ ይበዛል። መንፈስን ሁሉ አትመኑ። በመጨረሻው ዘመን ሐሰተኞች ይነሳሉ። በመጨረሻው ዘመን ልዩ ልዩ ድንቅና ምልክት የሚያሳዩ ሰዎች ይነሳሉ። ዝም ብላችሁ እንደ ጠፍከብት አትነዱ። መንፈስን ሁሉ መርምሩ፣ ቶሎ አትማረኩ ነው የሚለው የእግዚአብሔር ቃል። እኔ ይህን ልላቸው የፈለግኩት ምንድን ነው፣ እነዚያ ሰዎች በመንፈስ ተሞላን ብለው እንደዚያ ሲናገሩ ታዩና እኛም ይሰጠን ብላችሁ ስትጸልዩ እንደዚያ ያላቅማችሁ ልክ እውነት መስሏችሁ እግዚአብሔር መንፈስ ቅዱስ የሚሰጠው መስሏችሁ ወደዚያ ልባችሁ ሲጓጓ አይምሯችሁ ሲከፈት ድንገት ያልታወቀ ክፉ መንፈስ ይመጣና ይወርሳል። ከዚያ በኋላ መውጫ የለው። አስቸጋሪ ነገር ነው። እኛ ፈቃዱ ቢሆን ይስጠን እኔ ፈቃዱ ቢሆንልኝ ጥሩ ነበር የኢትዮጵያን ቋንቋዎች ሁሉ ቢገልጥልኝ በየቋንቋው ወንጌልን ለማስተማር አመሰግነው ነበር አሁንም አመሰግነው አለበት እርግጥ ግን የበለጠ ደሰትበት ነበር ወደ ጉራጌው ስድ በጉራገኛ ወደ ሌላውም ስድ ወደ ሌላ በዚያው በተወለደበት ቋንቋ ወንጌሉን ባስተምረው እንዴት እኔ የምደሰት ነበር አድማጩ የሚደሰት ነበር ግን ያ እድል አልተሰጠንም የለም በዚህ ዓለም ላይ ለምንድን ነው ብለው ሰዎች መርምረዋል አንድ ምናልባት ቅዱስ ጳውሎስ ለማያምኑ ለመጀመሪያዎች እንጂ ለሚያምኑ ምን ያደርጋል ስላለ? ይህ የቋንቋ ጋጋታ እና የቋንቋ ብዛት ጊዜ ስለሚሰድ ስራ ስለሚያስፈታ ብሎ ነው መንፈስ ቅዱስ። ለምን ዛሬ ሰዎች የሚገባቡባቸው ቋንቋዎች አሉ ለምሳሌ ያለ አሁን አሜሪካ አምሳ ውስቴት በሙሉ በአንድ ቋንቋ ይገባባል። እስከ ተገባቡ ድረስ ሌላ ሁለት ሺህ መቶ ቋንቋ ምን ይሰራል? ኢትዮጵያ ውስጥም አንድ ሁላችንም የምንግባባበት ቋንቋ ብናገኝና ካገኘን ሌላ ምን ያስፈልገናል? ቋንቋ ማለት መግባባት ነው። አውሮፓ በሙሉ አለም ራሱ አለም ራሱ አለም ራሱ ጎበዝ ከሆነ ብልጥ ከሆነ ጊዜውን በአጭር ጊዜ ውስጥ ለመስራት ቶሎ ለመግባባት በአንድ ቋንቋ ለመነጋገር ቢወስን ምን ኃጢአት አለው? ቋንቋ ማለት እኮ ቋንቋ ማለት ሃይማኖት አይደለም። ቋንቋ ማለት መግባቢያ ማለት ነው። ስለዚህ የቅዱስ ጳውሎስ አባባል ዛሬ በዚህ ዘመን ሁሉም የሚገባቡበት ቋንቋ እንደሚኖራቸው ስላወቀ በመንፈስ ቅዱስ ተረድቶ ይህ የመንፈስ ቅዱስ የቋንቋ የጸጋ ስጦታ ቢገታ ይሻላል፣ ስራ ያስፈታል በሚል አንዱ ይሄ ነው። ሁለተኛው ግምትና ደግሞ አባባል ምናልባት መንፈስ ቅዱስ ጸጋውን የሚያበዛው አንድ ልብ፣ አንዲት እምነት፣ አንዲት ቤተ ክርስቲያን፣ አንድ መንገድ፣ አንድ ሀሳብ በሆኑ ክርስቲያኖችና ቤተ ክርስቲያን ነው። ዛሬ ትንቢቱ ተፈጽሞ ሁላቸውም ተከፋፍለዋል። የቤተ ክርስቲያኑ ብዛት፣ የእምነቱ ብዛት፣ የአጥማቂ ብዛት። ስለዚህ ስለ ተከፋፈሉበት መንፈስ ቅዱስ አዝኖ ትቶታል። የእግዚአብሔርን መንፈስ እባካችሁ አታስመርሩት ይላል። በመለያየት በቂም በቀል በትዕቢት ባልሆነ ኃጢአት አታስመርሩት ከእናንተ ጨርሶ እንዳይለይ ይላል። አሁን ተመሯል። ቤተ ክርስቲያን አንዲት ጥምቀት አንዲት ሃይማኖት አንዲት ለምንድን ነው ዛሬ በቤተ ክርስቲያን ይሄ ሁሉ መከፋፈል የሚታየው? በዓለም ያለች ቤተ ክርስቲያን ዛሬ ተከፋፍላለች፣ ተከፋፍለናል። አሁን መንፈስ ወረደልን የሚሉት እንኳን እነሱ ራሳቸው በየቀኑ አዲስ ሲፈጠሩ ነው የሚውሉት። በየቀኑ ሲከራከሩ፣ ሲለያዩ ነው የሚውሉት። ስለዚህ መንፈስ ቅዱስ በየትኛው አድረው እውነተኛው ምስጢር ይግለጽ እስቲ። በሀገራችን እኔ እንኳን የማውቀው ከአስር በላይ አለ፣ መንፈስ ቅዱስ የሚወርድለት ከአስር በላይ አለ። አስሩ ግን እንዲህ ናቸው። አይዋደዱ፣ አይዋደዱ ይታኮሱ ነበር። ቃሉት ተጽዕኖ አድርጎባቸው ነው እንጂ ሰው ስለሚታዘባቸው ነው እንጂ። በዶክትሪን ተለያይተዋል፣ በነገር ሁሉ ተለያይተዋል፣ ተከፋፍለዋል። ከዝቹ ድሀ ቤተ ክርስቲያን የወሰዷቸውን ደግሞ ከፋፍለዋቸዋል። በያሉበት ግን መንፈስ ወረደ ብለው ሲደሰቱ፣ ሲጨው፣ ሲርበተበቱ፣ ቋንቋ ሲናገሩ ያ ቋንቋ ደግሞ አይሰማም። ቢሰማ እኮ በሆነ አይሰማም። ስለዚህ መንፈስ ቅዱስ ይህን አይቶ ይህን ጸጋ ገትቷል። ጨርሰን አምላካችን ክርስቶስንም አለማጣታችን እሱን እንድናምነው መርዳቱ ለእኛ ታላቅ ጸጋ ነው። እኛ ያለን ይበቃናል፣ ያለን ይበቃናል ከሆነ ደግሞ ይስጠን፣ ከሰጠን እውነተኛ ይሁን። ይሄ ነው የኛ ጥያቄያችን። እና እንዳትሳሳቱ አደራችሁ ይሁን። በምትሄዱበት ቦታ ሁሉ ሰዎች ሲጨነቁ፣ ሲንቀጠቀጡ፣ ሲጮሁ አይታችሁ በመንፈስ ተሞላን፣ በቋንቋ ልሳን ተናገርን ብለው የሚያደርጉት ድርጊት ከመንፈስ ቅዱስ እንዳይመስላችሁ። ከሆነ በምትሰሙት ቋንቋ ይናገሩ። ከሆነ አድማጮች በሚሰሙት የሰው ልጆች በሚናገሩበት በዓለም ቋንቋ የማንኛውም ቋንቋ ይሁን ይፈልግ የፈለገው አይነት በዓለም የሚሰማ ቋንቋ ከሆነ ልክ ነው የማይሰማ ከሆነ ልክ አይደለም። የኦርቶዶክስ ቤተክርስቲያን ደረቅ ህይወት የለሽ መንፈስ ቅዱስ የተለያት ናት። መንፈስ ቅዱስ ቢኖራት ማኖሮ ካህናቱም አድማጮችም በመንፈስ ይሞሉ በልሳን ይናገሩ ነበር ስለሚሉና ወጣቶች እውነት መስሏቸው ወደዚህ ቤተ ክርስቲያን ሲመጡ ሁልጊዜ ደረቅ ቤተ ክርስቲያን፣ ልምላሜ፣ ህይወት፣ ጸጋ መንፈስ ቅዱስ የሌለባት አድርገው ስለሚሳሳቱ አደራ ለማለት ያህል አደራ፣ እኛ የውሸት መንፈስ የማይሰማ ቋንቋ አያስፈልግንም። ቅዱስ ጳውሎስ እንዲያውም ለማያምኑ ምልክት እንጂ ለሚያምኑ አይደለም ነው የሚለው። እኛ ሌላውን ስነ ምግባር ማስተካከል አቃተን እንጂ ካመን ሁለት ሺ አመታችን። እኛ የጎደለን ትምህርቱን፣ እኛ የጎደለን ራሳችን መግዛት፣ እኛ የጎደለን የምንጠቀምበትን ማወቅና በትእዛዛቱ በወንጀሉ ቃል መሄድ ነው። ያን ለማግኘት ጥረት ያስፈልጋል። ትምህርት ያስፈልጋል። ጸሎት ያስፈልጋል። ከክፉ መንፈስ ጋር በእግዚአብሔር ቃል ውጊያ ያስፈልጋል። እንደ ሌሎቹ ለመሆን እንጂ እኛ በእምነት ኢየሱስ ክርስቶስን አግኝተነዋል፣ ድንናል፣ የምንፈልገው ነገር የለም ብያቸዋለሁ። ከሰጠን ግን ይስጠን፣ የሰው ልጆች የሚሰሙባቸው ቋንቋዎች ይግለጡልን፣ ጥሩ ነው። እንዲያውም ባህላችን በልዩ ልዩ ቋንቋ ብንናገር፣ የቋንቋ ችግር ባይኖርብን፣ ለእኛ ችግር ነው ማለት ጥሩ ነው። ግን የለም ዛሬ አሞኔ እኔ የምለው ዛሬ በዚህ የሚጠቀም በዓለም የለም። ቢኖር ኖሮ እንሰማው ነበር። ምን ሰማው ሁሉ ውሸት እና እግዚአብሔር ከክፉ መንፈስ ይጠብቃል። እግዚአብሔር የተመሰገነ ይሁን።